የአሜሪካ ድምጽ ነው። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም ደግሞ በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት መጋቢት 13 2014 ዓ ም መሰናዷችን ጀመረ። a newly arrived chief of mission. Uh, it's wonderful for me to be here to witness. አዲስ የመጣው የኮሚሽኑ ኃላፊ እንደመሆኔ በኢትዮጵያና በዩናይትድ ስቴትስ መካከል ላለው የልማትና የኢኮኖሚያዊ ግንኙነት ሌላ ምሳሌ የሆነ ተግባር ለመመስከር እዚህ መገኘቴ ለእኔ አስደሳች ነው። የሰማችኋቸው በዩናይትድ ስቴትስ ኤምባሲ ጉዳይ አስፈጻሚ የሆኑት አምባሳደር ትሬሲ ጆኮብሰን ናቸው። በኢትዮጵያ የኦጋዴን ተፋሰስ ያለውን የነዳጅና የተፈጥሮ ጋዝ መጠን ኢኮኖሚያዊ ግምገማን የሚያሳይ ጥናት ለማድረግ በአሜሪካ ኩባንያና በማዕድን ሚኒስቴር መካከል ስምምነት ተፈጽሟል። በዚህ ዙሪያ በምሽቱ ዘገባ ይኖረናል። በአብይ ርዕስ የሚደመጥ ይሆናል። በአማራ ክልል ዋግ ህምራ ዞን ከስድስት ቀበሌዎች ተፈናቅለው በዙቋላ መጠለያ ጣቢያ ውስጥ የሚገኙ ቁጥራቸው ከ18ሺ በላይ የሚልቁ ተፈናቃዮች ለከፋ የረሃብ አደጋ መጋለጣቸውንም አስታውቀዋል። ከተጨማሪም በምስራቅ ሸዋ ቡልቡላ ውስጥ ከተከሰተው የቦምብ ጥቃት ጋር በተገናኘም ሶስት ሰዎች በቁጥጥር ስር መዋላቸውንም አካተናል። እኚህንና ሌሎች ጥንቅሮችን ይዘን ነው ወደ እናንተ የመጣ ነው። ሰላም ጤና ስጥልኝ። እንደምን አምሽታችኋል? መሰናዶውን በመምራት ገረመው አብሬያችሁ እስከ አራት ሰዓት ድረስ የምዘልቅ ይሆናል። ፕሮዲሰራችን ብርሃን ሀይሉ ናት። የዌብና ማህበራዊ ሚዲያ ፕሮዲሰራችን ደግሞ አባየው ገበያው። በድምፅና ምስል ቅንብሩ ሲሳይ አሸናፊና ግርማ ደገፋው አብረውን አሉ። የምሽቱ ዋና አዘጋጅ ደግሞ ጽዮን ግርማ ናት። ከመላው የአሜሪካ ድምጽ ዘጋቢዎች እንዲሁም የስቱዲዮ ባለሙያዎች ጋር በመሆን አብራችሁ እንድታመሹ በድጋሚ እንጋብዛለን። ዝግጅቶቻችንን ከሬዲዮ በተጨማሪ በ በቪያ መሐሪክ ድረ ገጽ እንዲሁም ደግሞ በቪያ መሐሪክ የፌስቡክ ገጾች ላይ ትከታተሉ ዘንድ በአክብሮት እየጋበዝን አሁን ወደ ዜናዎቹ እናልፋለን። ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዋና ዋና ዜናዎች የማሰማችሁ ደረጀ ደስታ ነኝ። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ዴቪድ ስታተርፈርድ መጋቢት 12ና 13 ከኢትዮጵያ መንግስት ባለስልጣናት ከአፍሪካ ህብረትና የተባበሩት መንግስታት ባለስልጣናት እንዲሁም ከረድኤት ድርጅቶች ጋር ለመነጋገር ወደ ኢትዮጵያ መጓዛቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ትናንት ባወጣው መግለጫ አመልክተዋል። ልዩ መልእክተኛው በትናንትናው ዕለት ከአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ ከኦሊሴጉን ኦባሳንጆ ጋር እንዲሁም ከአፍሪካ ህብረት የፖለቲካ ጉዳዮች የሰላም እና ደህንነት ኮሚሽነር ጋር ሱዳንና ኢትዮጵያን ጨምሮ በአካባቢው ጉዳዮች መነጋገራቸውን መግለጫው አመልክተዋል። የሶማሊያ ፌዴራል መንግስት ሀገሪቱን እየጎዳ ባለው አስከፊ ድርቅ ምክንያት የአስቸኳይ ጊዜ አዋጅ አውጇል። ድርቁ ላልታሰበ የንጹህ የመጠጥ ውሃ እጥረት፣ አስከፊ የንጽህና ሁኔታና ለበሽታዎች ተጋላጭነትን ፈጥሯል። የሞሐመድ ሼክ ኑር ዘገባን ኤደን ገረመው ታቀርበዋለች። ፋዱሞ ሙሴ የሰባት ልጆች እናት ናቸው። በሶማሊያ ማዕከላዊ ጁባ ክልል በደረሰው ድርቅ ሳቢያ በሞቃድሹ መግቢያ ወደሚገኝ መጠለያ ቀያቸውን ለቀው መጥተዋል። ይሁንና መጠለያው እሳቸው እንዳሰቡት የሚያርፉበት አልሆናቸውም። እንዲያውም በመጠለያው በመጡ በቀናት ጊዜያቶች ውስጥ ልጆቻቸው ታመውባቸዋል። ፋዱሞ ሙሴ ከቤታችን በውሃ እጥረት ምክንያት ብንፈናቀልም እዚህም ግን ተመሳሳይ ችግርን የገጠመን በጣም አስከፊ የሆነ የውሃ እጥረትን ያለብን። ልጆቻችን በተቅማጥ በሽታ እየተሰቃዩ ነው። እስካሁን ድረስ ምንም አይነት የመድኃኒት አቅርቦት አልደረሰንም፣ እርዳታም አልተቀበልንም። በጣም አስከፊ በሆነ ሁኔታ በስቃይ ውስጥ እየኖርን ያለ ነው። ፋዱሞ ማዕከላዊና ደቡባዊ ሶማሊያ ባጠቃው ድርቅ ምክንያት ከቤት ንብረታቸው ከተሰደዱ በመቶዎችና በሺዎች ከሚቆጠሩ ሶማሊያውያን መካከል አንዷ ናቸው። ድርቁ የንጹህ ውሃና የመጠጥ አቅርቦት እጥረት እንዲሁም መሰረታዊ የጤና አጠባበቅ ስርዓት ችግር በማምጣቱ እንደ ኮሌራ፣ ታይፎይድና ተቅማጥ ያሉ በሽታዎችን አስከትሏል። ዶክተር አብድርዛቅ ሱፍ በሞቃዲሾ ማርቲኖ ሆስፒታል ዳይሬክተር ሲሆኑ በውሃ ወለድ በሽታ የተጠቁ ህሙማን ሳቢያ ሆስፒታሎች ተጨናንቀዋል ይላሉ። በማኅበረሰባችን ውስጥ ያለ ውሃ ወለድ በሽታዎች ስርጭት በአስከፊ ሁኔታ ሕፃናትና ዘውንቶችን እያጠቃብን ነው። ሕፃናት በጽኑ ውሃ ወለድ የተቅማጥ በሽታ እየተጠቁ ነው። ይህም አስከፊ የሆነ የሞት አደጋ በማኅበረሰቡ ላይ ደቅነዋል። በሌላ በኩል ግሪን ዋሽ ትረስት የተሰኘውና በአካባቢ ጥበቃ ላይ የሚሰራው ተቋም ዋና ኃላፊ የሆኑት መሐመድ ሁሴን አብዲ ይህን መሰል ወረርሽኝን መቆጣጠር የሚቻለው ብሔራዊና ክልላዊ ባለስልጣናት በጥምረት ሲሰሩ እንደሆነ ይጠቁማሉ። ከዚህ በተጨማሪም በሶማሊያ አጠቃላይ የቆሻሻ ውሃ ማስወገጃ ላይም ሊተኮር እንደሚገባ ሙሐመድ ይገልጻሉ። ሞቃዲሹ መሰረታዊ የሆነ የቆሻሻ ውሃ ማስወገጃ ስርዓት የላትም። በተለይም በዝናብ ወቅት ቆሻሻ ውሃ በየመንደሩ እየገነፈል ይፈሳል። ይህም የበሽታና የወረርሽኝ ምክንያት ሆኗል። በተለይም ደግሞ ሕፃናት በዚያ ውሃ ይጫወታሉ። በሶማሊያ ቀጣዩ ወር የዝናብ ወቅት መጀመሪያ እንደሚሆን ይጠበቃል። ይህም በብዙዎች ተስፋ እንዲጣል አድርጓል። ይሁንና የአየር ትንበያ ባለሙያዎች ዝናቡ ከመደበኛው ያነሰ እንደሆነ እየተነበዩ ይገኛሉ። የቀድሞው የማሊ ጠቅላይ ሚኒስትር ሱሜይሉ ቡቡዬ ሜጋ ከዚህ ዓለም በሞት መለየታቸውን ቤተሰቦቻቸው ዛሬ አስታወቁ። የጤንነታቸው ሁኔታ ባለፉት ጥቂት ቀናት ውስጥ በአደገኛ ሁኔታ መታወኩን የገለጹት ሐኪሞችና ቤተሰቦቻቸው ሜጋ የሞቱት በማሊ ዋና ከተማ ባማኮ ውስጥ በነበረ አንድ ክሊኒክ ውስጥ መሆኑን አስታውቀዋል። የቀድሞው ጠቅላይ ሚኒስትር ሜጋ ሕክምና እንዲያገኙ ብዙ ጥያቄዎች የቀረቡ ቢሆንም አገሪቱን በሚመራው ወታደራዊ ጁንታ መከልከላቸው ተገልጿል። በማሊና በአካባቢው በሚገኙ የሳህል አካባቢዎች ከፍተኛ ተጽዕኖ የነበራቸው ሜጋ እንደ ኤሮፓ አቆጣጠር በነሐሴ 2021 በአገሪቱ የመከላከያ ሚኒስትር በሙስና ተከስሰው በቁጥጥር ስር መዋላቸው ይታወሳል። ሜጋ በስልጣን ዘመናቸው የውጭ ጉዳይ ሚኒስትርና የፕሬዝደንቱ ጽህፈት ቤት ኃላፊነትን ጨምሮ በፖለቲካው መስክ በበርካታ ኃላፊነት ቦታዎች ያገለገሉ መሆኑን ተመልክተዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። ፕሬዚደንት ጆ ባይደን ትናንት በሰጡት መግለጫ ሩሲያ በዩናይትድ ስቴትስ ላይ የሳይበር ጥቃት ልታካሄድ ትችላለች ሲሉ አስጠነቀቁ። ሩሲያ አንድ ወር በዘለቀው የዩክሬን ወረራዋ በዩክሬን ላይ የባዮሎጂካል ወይም የኬሚካል ጦር መሳሪያዎችንም ልትጠቀም ትችላለች ብለዋል። ፕሬዚደንት ባይደን ለዩናይትድ ስቴትስ የንግድ ማህበረሰብ መሪዎች ትናንት ምሽቱን ባደረጉት ንግግር የሩሲያው ፕሬዚደንት ፑቲን እሳቸውን በመቃወም በአንድነት የተሰባሰበው ኃይል እስከዚህ ይሆናል ብለው አልጠበቁም ሲሉ ተናግረዋል። አክለውም ማምለጫ የሌላቸው መሆኑን ለመግለጽ አሁን ከበስተጀርባቸው ያለው ግድግዳ ብቻ ነው ብለዋል። ይሁን እንጂ ፑቲን ለተወሰደባቸው እርምጃ አጸፋውን የሳይበር ጥቃት ሊያደርጉ እንደሚችሉ ባይደን የግሉን ዘርፍ የንግድ ማህበረሰብ መሪዎች አስጠንቅቀዋል። ነገር ግን ያን የማድረግ አቅም አላቸው እስካሁን አልተጠቀሙበትም ይህ ሊያደርጉ ከሚችሉት ነገር አንዱ ነው ይሁን እንጂ እኔ በበኩሌ ሩሲያ አጋሮቻችንና መላው ዓለም ለወሰደባት እርምጃ በምላሹ ጎጂ የሆነ የሳይበር ጥቃት ልታካሄድ እንደምትችል አስጠንቅቄያለሁ ዛሬም እየወጣ ባለው የደህንነት መረጃ መሰረት ሩሲያ በእኛ ላይ የሳይበር ጥቃት ልታደርስ እንደምትችል በመግለጽ አስተዳደሬ አዲስ የማስጠንቀቂያ ትእዛዝ አውጥቷል ከዚህ ቀደም እንደተናገርኩት የሩሲያ የሳይበር አቅም ትልቅ ጉዳት ሊያስከትል የሚችል ሲሆን አሁን እየመጣ ነው። የፌዴራሉም መንግስት በበኩሉ ለሚያደርገው ነገር እየተዘጋጀ ነው። ባይደን የግሉ ክፍል የሳይበር ደህንነት ጥበቃና መከላከሉን እንዲያጠናክር አሳስበዋል። በዚህ ሳምንት መጨረሻ ላይ ባይደን በኔቶ ጉባኤ በቡድን ሰባትና በአውሮፓ ምክር ቤት ጉባኤ ላይ ለመካፈል በብራሰልስ እንደሚገኙ የተነገረ ሲሆን ዋናው መነጋገሪያ ዩክሬን እንደሚሆን ተመልክቷል። ባይደን ከዚህ በኋላ ወደ ፖላንድ እንደሚያቀኑም ተነግረዋል። ይህ በእንዲህ እንዳለ የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ ለአገር ውስጥ ቴሌቪዥን ትናንት በሰጡት መግለጫ ከፕሬዚደንት ፑቲን ጋር ዩክሬን የኔቶ አባል እንደማትሆን ቃለ ምግባትን ጨምሮ የተኩስ አቁም ሊደረግ በሚችልበት ጉዳይ ላይ በበርካታ ጉዳዮች ለመነጋገር ዝግጁ መሆናቸውን አስታውቀዋል። ዘለንስኪ ዛሬ ማክሰኞ አስቸጋሪ በሆነው የሰብዓዊ እርዳታዎች ጉዳይ ላይ ከአቡነ ፍራንሲስ ጋር መነጋገራቸውንም አስታውቀዋል። በዩክሬን ቀውስ እስከ ዛሬ ወደ 3.5 ሚሊዮን ሰዎች በአገር ውስጥና ከአገር ውጭ መፈናቀላቸውን የተባበሩት መንግስታት ድርጅት አስታውቀዋል። የባይደን አስተዳደር በቻይና ባለስልጣናት ላይ የጣለውን የጉዞ ማዕቀብ በማስፋት አነስተኛ ቁጥር ባላቸው የብሔረሰቦችና የሃይማኖት ተከታዮችን በመጨቆን በተከሰሱ ባለስልጣናት ላይ የጉዞ ማዕቀብ መጣሉን አስታውቀዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ትናንት ሰኞ ባወጣው መግለጫ ማዕቀቡ የሚያነጣጥረው የተወሰኑ የማህበረሰብ ክፍሎችን የንግግርና የእምነት ነፃነትን በማፈን ተጠያቂ የሆኑ የቻይና ባለስልጣናት ላይ መሆኑን ገልጾ ወደ ዩናይትድ ስቴትስ እንዲመጡ አይፈቀድላቸውም ብለዋል። ሚኒስትሩ ዕቀባው የተጣለባቸው ባለስልጣናት የትኞቹ እንደሆነ በዝርዝር አላመለከተም። የጉዞ ዕቀባው ቀደም ሲል የቀድሞ ፕሬዚደንት ዶናልድ ትራምፕ የቻይና ውግር ሙስሊሞችን በመጨቆን እንዲሁም በሆንግ ኮንግ የዲሞክራሲ ተሟጋጅ አክቲቪስቶችን በማፈን በተከሰሱት የቻይና ባለሥልጣናት ላይ ከጣሉት የቪዛ ማዕቀብ በተጨማሪ መሆኑ ተገልጸዋል። የሩሲያ ፍርድ ቤት ተቃዋሚ የፖለቲካ ሰው የሆኑትና ቀደም ሲል ከተመረዙበት አደጋ በማገገም ወደ ሩሲያ የተመለሱት አሌክሲ ናቫልኒ በተከሰሱበት የማጭበርበርና የመዳፈር ክስ ጥፋተኛ መሆናቸውን በመበየን የዘጠኝ ዓመት እስራት የፈረደባቸው መሆኑን አስታወቀ። በናቫልኒ ላይ የተላለፈው እስር ቀደም ሲል በተመሰረተባቸው ክስ ታስረው የቆዩበትን የሁለት ዓመት ተኩል ጋር አብሮ የሚቆጠርላቸው ስለመሆኑ አልተገለጸም። የ45 ዓመቱ ናቫልኒ ከእስራቱ በተጨማሪ የ11500 ዶላር የገንዘብ ቅጣት የተፈረደባቸው መሆኑም ተገልጸዋል። ናቫልኒ ከተመሰረተባቸው ክስ መካከል ለፖለቲካ ስራ ደጋፊዎቻቸው የሰበሰቡትን ወደ 330 ዶላር ለግል ጥቅማቸው አውለዋል የሚለው ይገኝበታል። የሩሲያ ባለስልጣናት ናቫልኒ ከምዕራባውያን ጋር በመተባበር በሩሲያ አለመረጋጋት እንዳይኖር ይሰራሉ ሲሉ ይከሷቸዋል። ትናንት ሰኞ በቻይና ደቡባዊ ክፍለ ግዛት ጓንጉዚ በውዙ ከተማ ወድቆ መከስከሱ የተነገረውን የቻይና ኢስተርን አየር መንገድ ቦይንግ ጀት አውሮፕላን ስብርባሪ መገኘቱ ተገለጸ። የቻይና መገናኛ ብዙሃን በአካባቢው የአደጋ ጊዜ አሳሾች ከአውሮፕላን ስብርባሪ ውስጥ በሕይወት ወድቆ የተገኘ ሰው አለማግኘታቸውን አስታውቀዋል። አደጋው በደረሰበት ወቅት የቦይንግ 737 አውሮፕላን 123 መንገደኞችና ዘጠኝ የአየር መንገድ ሰራተኞችን አሳፍሮ በምዕራብ ቻይና ከምትገኘው ከኒሚንግ ከተማ በምስራቅ ወደምትገኘው ጓንጉዚ ከተማ ይበር እንደነበር ተመልክቷል። በአደጋው አካባቢ በነበረ አሰሳ የተሰማሩ በጎ ፈቃደኞች ከሌሎች አገር ቤተሰቦቻቸው ፍለጋ ወደ ስፍራው ለመጡ ሰዎች መረጃዎችን ሲያቀብሉ እንደነበርም ተመልክቷል። የአደጋው መንስኤ እየተጠና መሆኑም ተገልጿል። አድማጮች፣ ለምሽቱ ዜና የተመደበው ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ከምሽቱ የዓለም ዜናዎች ጋር ደረጀ ደስታ ነበረ። እናመሰግናለን። አድማጮቻችን ዝግጅቶቻችንን በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም ደግሞ በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ልትከታተሏቸው ትችላላችሁ። የማክሰኞ ምሽት መጋቢት 132014 ዓ.ም ም መሰናዷችን ይቀጥላል። ከዚህ በተጨማሪም የሬዲዮ በቴሌቪዥን መሰናዷችንን አምሃሪክ ዶት ቪኦኤኒውስ ዶት ኮም ላይ እንዲሁም ደግሞ በፌስቡክ ገጻችን አት ቪኦኤ አምሃሪክ ላይ ታገኛል ተገናኛችኋላችሁ ለዕለቱ አብይ ወዳደረግነው ዘገባ እንሻገር በኢትዮጵያ ኢትዮጵያ የኦጋዴን ተፋሰስ ያለውን የነዳጅና የተፈጥሮ ጋዝ መጠን ኢኮኖሚያዊ ግምገማን የሚያሳይ ጥናት ለማድረግ በአሜሪካ ኩባንያና በማዕድን ሚኒስቴር መካከል ስምምነት ተፈጸመ። በስምምነት ስነ ስርዓቱ ላይ በኢትዮጵያ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ ጄኮብሰን የተገኙ ሲሆን ስምምነቱ ለኢትዮጵያ ኢኮኖሚ አስተዋጽኦ ያለው ጥናት እንዲደረግ ከማስቻል ባለፈም በሀገራቱ መካከል ያለውን የምጣኔ ሀብት ትስስር እንደሚያጠናክርም ተገልጿል። كاني دياباتي زرزرون يا በኦጋዴን ተፋሰስ ያለውን የነዳጅና የተፈጥሮ ጋዝ ክምችት መጠንና ኢኮኖሚያዊ አዋጭነቱን ለማጥናት የሚያስችል ስምምነት በኢትዮጵያ መንግስትና በዩናይትድ ስቴትሱ ኔዘርላንድ ስዌል ኤንድ አሶሽትስ ኢንኮርፖሬትድ የተባለ ኩባንያ መካከል ዛሬ መጋቢት 13 2014 ዓ ም ተፈጽሟል። ስምምነቱን በኢትዮጵያ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ ጄኮብሰን በተገኙበት የማዕድን ሚኒስትሩ ኢንጂነር ታከለ ኡማና የኩባንያው ምክትል ፕሬዚደንት ጆሴፍ ወልፍ ተፈራ አርመዋል። የማዕደን ሚኒስትሩ ኢንጂነር ታከለ ከፊርማ ስነ ስርዓቱ በኋላ ባደረጉት ንግግር የጥናቱን አስፈላጊነት ገልጸዋል። ዛሬ ለብዙ ዓመታት ስፈለጉ ሲኮፈሩ የነበሩ በእያንዳንዱ የኢትዮጵያ አፈር ስር ያሉትን ወደ ውጤታማ ለመቀየር ያሉንን ሀብቶች ለማወቅ አውቅንም ብቻ ሳይሆን ደግሞ ኃላፊነት በተሞላበት በልኩ ለማበልጸግ በተለይ በኦጋዴን ቤዚን አካባቢ ያሉት ከዚህ በፊት በረጅም ዓመታት ሲፈለጉ ሲሰሩ የነበሩት የተፈጥሮ ጋዝ አልምተን እሱን ደግሞ በሀገራዊ ጥቅምና ለሀገራዊ ጥቅም ብቻ ለማዋል አካባቢ ጥበቃውን መሰረት ባደረገ ቴክኖሎጂን መሰረት ባደረገ መልኩ ለመስራት ዛሬ ዓለም አቀፍ ጨረታዎችን ካወጣን በኋላ ታዋቂ የሆነው የአሜሪካን ኩባንያ ነው ያሸነፈው። የኢትዮጵያ ሕዝብ ከውጭ ከሚመጣ የነዳጅ ኃይል አቅርቦት በመላቀቅ የሀገሩን ሀብት መጠቀም እንዲችል የተጀመሩ ጥረቶችን ያደነቁት የኔዘርላንድ ስዌል ኤንድ አሶሽትስ ኢንኮርፖሬትድ ኩባንያ ምክትል ፕሬዚደንት ጆሴፍ ዎልፍ ፕሮጀክቱ በጥቂት ቀናት ውስጥ ስራ እንደሚጀምር ለቪኦኤ ገልጸዋል። So today we signed an agreement uh, with the Ministry of uh, Petroleum and Mines to certify the reserves and resources in the Ogaden Basin. ዛሬ ከማዕድን ሚኒስቴር ጋር በኦጋደን ተፋሰስ ያለውን ክምችትና ሀብት ለማየት የሚያስችል ስምምነት ተፈራርመናል። ይህም ሚኒስቴሩ በሀገሪቱ ያለውን የነዳጅ ክምችትና ሀብት መጠን በአግባቡ እንዲረዳና ቀጥሎም ኢኮኖሚያዊ አዋጭነት ባለው መንገድ እንዴት መጠቀም እንደሚቻል እንዲያቅድ ይረዳዋል። ይህ ጥናት ሥራውን በሚቀጥለው ሰኞ ወይም ሳምንት እንጀምራለን። ፕሮጀክቱ የአራት ወር ጊዜ ያለው ነው። በዚህ ጊዜ ለማጠናቀቅም ብቁ ሰዎችን እናመጣለን። የጥናቱን ውጤት ተከትሎ በተፋሰሱ የሚገኘው ነዳጅና የተፈጥሮ ጋዝ ለሁለት አገልግሎቶች እንደሚውል ኢንጂነር ታከለ ገልጸዋል። ይህንን የተፈጥሮ ጋዝን ለይተው አውቀው ኢኮኖሚ አዋጭነቱንና ለምን እንደምንጠቀም በአራት ወር ጊዜ ውስጥ ለመንግስት ካሰረከበ በኋላ የኢትዮጵያ መንግስትና የኢትዮጵያ በከፊል ለመዳበሪያ ምርት በከፊል ደግሞ ለኢነርጂ የምንጠቀምበት ይሆናል። ስለዚህ የኃላፊነት የተጣለባቸው ኩባንያዎችና የአሜሪካን መንግስትን ወክሎ እዚያ ያሉ አምባሳደር ይሄን ሁሉ ኃላፊነቱን ወስዶ ከኛ ጋር እንደምሰሩ እናምናለን። ጥናቱ ውጤታማ ከሆነ የኢትዮጵያ የነዳጅና የተፈጥሮ ጋዝ ሀብት ዓለም አቀፍ ደረጃውን የጠበቀ ማረጋገጫ እንዲኖረው ለማድረግ እንደሚያስችልም ሚኒስትሩ ገልጸዋል። በኢትዮጵያ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ ጄኮብሰን ባደረጉት ንግግር ደግሞ ስምምነቱ የሁለቱን ሀገራት ኢኮኖሚያዊ ትብብር እንደሚያሳድግ ገልጸዋል። As newly arrived Chief of mission, uh, it's wonderful for me to be here to witness another example of the growth in the economic relationship between the United States and Ethiopia. አዲስ የመጣው የኮሚሽኑ ሐላፊ እንደመሆኔ በኢትዮጵያና በዩናይትድ ስቴትስ መካከል ላለው የልማትና የኢኮኖሚያዊ ግንኙነት ሌላ ምሳሌ የሆነ ተግባር ለመመስከር እዚህ መገኘቴ ለኔ አስደሳች ነው ኢትዮጵያ በኦጋዴን ያለውን እምቅ ሀብት ለመጠቀም ስትጠቀም በዓለም አቀፍ ደረጃ ዝነኛ ከሆነው ኩባንያ ጋር በመስራቷ ደስተኛ ነኝ። ኩባንያው ጥልቅ እውቀት ባላቸው ባለሙያዎቹ ብቻ ሳይሆን ለደንበኞቹ ስኬትን ያላሰለሰ ጥረት የሚያደርግ ነው። በዚህ ወቅት የኃይል አቅርቦት በጣም ፈታኝ ጉዳይ ነው። መንግስታችን በሀገር ውስጥም በውጭም የአየር ንብረት ለውጥን ለመከላከል ጥረት እያደረገ ነው። ይህንን ሲያደርግ ታዲያ በተመጣጣኝ ዋጋ አስተማማኝ የኃይል አቅርቦት እንዲኖርም በመስራት ነው። ዛሬ በዓለም ላይ ለታዳሽ የኃይል አቅርቦት ያለው ፍላጎት በጣም እየጨመረ ነው። ስለዚህ የብክለት መጠንን የሚቀንሱ ቴክኒኮችንና ዓለም አቀፍ መስፈርትን የሚያሟሉ ግልጽ ፖሊሲዎችን መጠቀም አለብን። ዛሬ ይህንን የሚያሳካ ስምምነት ነው ያየሁት ጥናቱን የሚያካሂደው የዩናይትድ ስቴትስ ኩባንያ በሶማሌ ክልል ኦጋዴን ቤዚን ወይም ተፋሰስ በ3500 ስኩዌር ኪሎ ሜትር ስፋት ላይ ከዚህ ቀደም የተሰሩ የነዳጅና የተፈጥሮ ጋዝ ፍለጋ የጥናት ውጤቶችን መነሻ በማድረግ ስራውን እንደሚያከናውን ከማዕድን ሚኒስቴር ያገኘነው መረጃ ያመለክታል። ከዚህ ቀደም በአካባቢው መሰል ተግባራትን ሲያከናውን የነበረው ጂሲኤል ፖሊ ፔትሮሊየም ኢንቨስትመንት የተባለ የቻይና ኩባንያ ነበር። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ የምትከታተሉት ዋሽንግተን ዲሲ ከሚገኘው ጣቢያችን የሚተላለፍላችሁን የአማርኛ የማክሰኞ ምሽት መጋቢት 132014 ዓ ም መሰናዷችንን ነው የዕለቱ አብይ ርዕስ እዚህ ላይ ተጠናቀቀ የትንታኔው መጽሔት ይቀጥላል በአማራ ክልል በዋግ ኸምራ ዞን ከስድስት ቀበሌዎች ተፈናቅለው በዝቋላ ወረዳ መጠለያ ጣቢያ የሚገኙ ቁጥራቸው ከ18ሺህ ከ18ሺህ በላይ የሚልቅ ተፈናቃዮች ለከፋ የረሃብ አደጋ መጋለጣቸውን ለአሜሪካ ድምፅ ተናገሩ። ተፈናቃዮቹ እንደሚሉት በመጠለያ ጣቢያ ውስጥ ከሶስት ወራት በላይ ቢቆዩም በቂ ምግብ ማግኘት ባለመቻላቸው በተለይም ሕጻናት ከምግብ እጥረት የሚመጣ በሽታ እያጠቃቸው መሆኑን ገልጸዋል። አስቴር ምስጋናው ዝርዝሩን ታሰማናለች። በዋግምራ ዞን ዝቋላ ወረዳ ጽዝቃ ከተማ ውስጥ በሚገኘው መጠለያ ጣቢያ ከአስር ልጆቻቸው ጋር በስቃይ ላይ መሆናቸውን የሚናገሩት ወይዘሮ ገበያንሽ ገብረ፣ አሁን መጠለያ ጣቢያ ውስጥ በቂ ምግብ ማግኘት ስላልቻሉ በረሃብ እየተሰቃዩ መሆናቸውን ይናገራሉ። ሕክምና ሆስ በቶሎ በቶሎ እየወሰደ ነው እንጂ በረብ ምክንያት ነው የገቡ ከመንግስት ቦታ እንቀመጣለን ብለው ተቀምጠናል። ዝም ብላቸው ባዶ ቤቱ ነው ያለን። ሌላዋ ደግሞ ፈናቅለው እንደመጡና ከአምስት ልጆቻቸው ጋር መጠለያ ጣቢያ ውስጥ በምግብና በውሃ እጥረት እየተሰቃዩ መሆኑን የሚናገሩት ወይዘሮ ሽቱ ምረቴ ናቸው። ምንም ለምን የለምናታለም ቅጡጣ ሰውትግራይ ሴሰውትግራይ ራ ምን ቄስ መንግስቱ ኃይሌ በመጠለያ ጣቢያ ውስጥ ያለውን ችግር ሲገልጹ አስራ አምስት ኪሎ ተሰጥተዋል። ቀደም ብለው ለአንድ ሰው ማለት ነው እንዴ? አሁን እኔ ዘጠኝ ቤተሰብ ነኝ። ከዘጠኝ ቤተሰቡ አንድ ብቻ ነው የምጠቀሙ ማለት ነው። ስለዚህ እንግዲህ እነሱ መቼም እንግዲህ ዛሬ ሰው አንድ አስራ ሁለት ጊዜ አንዱ አስር ጊዜ ወለደ ነው እና ለእነሱ ሲያባዙ ግን በጣም እየተቸገሩ ናቸው። ለሰሬ በጣም ዛሬ በጣም ችግር ነው ያለ። ግን ይህንን በቃ በጠቅላላው ራሱ መንግስት ይህንን አይቶ እኛን ወደ የሀገራችን የምንመለስ ቢያደርግልን ዞሮ ዋናው እንግዲህ ጣዩ ጋር እንደገና አብረው ምኝታው እንግዲህ ምን ምኝታ ስለተቀመጡ እሱ ቅባት ምናምን እያደረገ ነው ጉንፋንም ተይዞ ነው ያለ። የዝቋላ ወረዳ ጤና ጽሕፈት ቤት ተወካይ ኃላፊ አቶ እስጢፋኖስ ወልዴ በምግብ እጥረት ምክንያት የታመሙ አስራ ሁለት ህጻናት ተለይተው ክትትል እየተደረገላቸው መሆኑን ጠቁመው ችግሩ በቅርቡ ትኩረት ካልተሰጠው የከፋ እንደሚሆን ገልጸዋል። አምስት መቶ ሰባት አካባቢ የሚሆኑ የተለዩ ነፍሰ ጡር እናቶች አሉ ጥቅልቅ ቀድም ካለው ከአስራ ስምንት ሺ ምናምን አካባቢ ውስጥ ከዚህ ውስጥ ወደ አንድ ሺህ ሰባ አካባቢ የሚሆኑ መጫት እናቶች አሉ። ወደ ከአንድ ሺህ በላይ የሚሆኑ ደግሞ እድሜያቸው ከአምስት አመት በታች የሆኑ ህጻናት አሉ። የስነ ምግብ ልየታ ስንሰራ ልየታውን ተከትሎ ወደ አርባ አምስት አካባቢ የሚጠጉ እድሜያቸው ከአምስት አመት በታች አካባቢ የሆኑ ህጻናት ተጨማሪ ምግብ ለሚያስፈልጋቸው በየሳምንቱ የፕላምፒኔት ድላስ ላይ ይሰራል። ከአምስት መቶ በላይ ለሚሆን ነፍሰ ጡ ለጡር እናቶች እና ለመጫቶችም ጭምር እንደዚሁ የልየታ ስራ ተሰርቶ የፋፋ የዚህ የተጨማሪ ምግብ ሲስቢም ጭምር ማግኘት የሚችሉበት መንገድ እንዲኖር ተደራሽ የማድረግ ስራዎችን ሰርተናል። ከዚህ ጋር ተያይዞ ትንሽ መሀል ላይም ጭምር እንደ ክፍተት ስናነት አይነበረው የመድኃኒት አቅርቦት ትንሽ ችግሮች ነበሩ። እሱን እሱን የማስተካከል ስራ ከዞን ጤና መምሪያ ጋር በመሆን ሰርተን ሆኖስ የተሻለ አገልግሎት በመስጠት ላይ ነው የምንገኘውኛ። አሁን ለምሳሌ ትናንት ሚዲያ ላይም ጭምር ያየሁት ህፃን እኛ ጋ እኛ ጋ ወረዳ ውስጥ ባለ ጤና ተቋም እዚ ሶስት ቃ ጤና ጣቢያ የሚባል አለ እዛ ላይ ተኝቶ የማገገሚያ ክፍል ውስጥ ሆኖ የሕክምና አገልግሎቱን እያገኘ ያለ ህፃን ነው። ሲቪር በሆነ የስነ ምግብ እጥረትም ጭምር የተጎዱ ወደ አስራ ሁለት አካባቢ ህጻናት ነበሩ። እነዚህ ህጻናት አስፈላጊውን የሆነ የህክምና ክትትል ተደርጎላቸው እስከ ዛሬ ድረስ ዛሬ ጠዋት ኦልሞስት አንድ ህፃን ወጥቷል፣ ድኖ ያ ህፃን ብቻ ነው የሚቀሩ ከአስራ ሁለቱ ከገቡት ህፃናት። ይሄ ነገር ምንን ነው የሚያመላክተው? ቀጣይ ለምንሰራቸው ስራዎች ቀጣይ ለምንሰራቸው ስራዎችም ጭምር በደንብ አለርት ከትትልም ጭምር እንደሚያስፈልግ አመላካች ኬዞች ናቸው። የዋግምራ ዞን ኮሚኒኬሽን መምሪያ ኃላፊ አቶ ከፍ ያለው ደበሽ አካባቢው ትርፍ አምራች ባለመሆኑ በእርዳታ እህል የሚኖር ህዝብ የሚኖርበት የነበረ ሲሆን ከህዋት ወረራ ጋር ተያይዞ ከፍተኛ የሆነ የምግብ እጥረት ገጥሟል ብለዋል። ከተለያዩ መጠለያ ጣቢያዎች ተፈናቅለው በመጠለያ ጣቢያ በዘመድ አዝማድና በሜዳ ላይ ለሚገኙ ከ61 ሺህ በላይ ለሚሆኑ ተፈናቃዮች በቂ ምግብ ከመንግስት እየቀረበ አይደለም፣ ብለዋል አቶ ከፍ ያለው። እስካሁን መንግስት የእርዳታ እህል እያቀረበ ያለው ለሁለት ሺህ መደበኛ ተፈናቃዮች ብቻ ነው ይላሉ አቶ ከፍ ያለው። ለምሳሌ አበርገሌ ሙሉ በሙሉ አግብጅ የሚባል ወረዳ ሙሉ በሙሉ ዝቋላ ስድስት ቀበሌ ሰቆጣ ወረዳ አንድ ቀበሌ፣ እንዲሁም ወፍላ የሚባለው አካባቢ ኮረም አካባቢ በሙሉ ነፃ ያልወጡ ናቸው። ከዚህም በመነሳት የረሃብ ችግሩ በጣም ከፍተኛ እየሆነ ሄዷል። አሁን ያለው ሁኔታ ስልሳ አንድ ሺህ ስድስት መቶ ስልሳ ስምንት ሰዎች ተፈናቃይ ናቸው። መደበኛ ላይ ያሉት መደበኛ መንግስት ድንኳን አዘጋጅቶ አዘጋጅቶ በመደበኛ ቦታ ወለህ የሚባል አካባቢ የሚገኙት ሁለት ሺህ ብቻ ናቸው። ስለዚህ ከአስራ ስምንት ሺሁ ደግሞ ሌላው ቀሪው መደበኛ ባልሆነ ከዘመድም ከበረንዳም ከምንም ከምንም እንዲሁም ደግሞ በተለያየ መጋዘን በተለያየ ስራ ተብሎ የተዘጋጁ መጋዘኖች ላይ ሰፍሮ የሚገኝ ማህበረሰብ ነው ማለት ነው ለሁለት ሺህ ሰው ብቻ ነው መደበኛ መጠለያ እንጂ ሌላው መደበኛ መጠለያ ላይ ቀኝ ያልሆነ ነው ብሎ መረጃ የሰጠኝ ምግብ ዋስትና ነው ማን ነው ሲጀመር በየገጠሩ ዙሩ ህጻናት ሲሙቱ ሂዳ ነው እንደዚህ ከዚህ የባተት መኖሩ ማን አረጋጦ ነው የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር ዘላለም ልጅ አለም በዞኑ እስካለፈው ወር ድረስ የእርዳታ እህል መላኩን ገልጸዋል። እንደ መንግስት ከረጅ ድርጅቶች ጋር በመነጋገር የምግብ ድጋፍ እየቀረበ ነው። ተፈናቅለው እኛች ባሉት ላይ ማለት ነው። የተወሰነ ጊዜ መዘገየት የነበረበት ሁኔታ አለ። አሁን ባለው ሁኔታ ግን ከወርዳ ኢትዮጵያ ጋር በቅንጅት አስፈላጊ ምግብ እየቀረበላቸው። ለምሳሌ አበርገሌን ወስደን ልናይ እንችላለን። ዝቋላን ሰቆጣ ዙሪያ እነዚህ አካባቢዎች እንዲያ ቀጠና የጦርነት ቀጠና በመሆናቸው ምክንያት ሰፊ ቁጥር ያለው የህብረተሰብ ክፍል በከፍተኛ የምግብ ችግር ውስጥ ነው ያለው። አንዳንድ መረጃዎች እንደሚመጡ ህጻናት እየሞቱ ያሉበት ሁኔታ እንዳለ፣ አረጋውያን በመድኃኒትና በምግብ ችግር ምክንያት በአሰቃቂ ሁኔታ ውስጥ ያሉ መሆኑን ነው መረጃው እየመጣል። እንደ መንግስት እነዚህ ረጅ ድርጅቶች የሚባሉት ገብተው ድጋፍ እንዲያደርጉ ጥሪ ያስተላልፈናል። ነገር ግን እስካሁን ድረስ ምንም አይነት ድጋፍ እያደረጉ አይደለም። በተመሳሳይ እኛም ገብተን ድጋፍ እንዳልሰጥ የጠላት ቀጠና በመሆኑ መግባት አልተቻለም። መቀለያ ጣቢያዎች የሚመጡ አሉ። ማለት ምግብ ተቸግረው ከበባ ወጠው ወደ ቀጠናችን የሚመጡ የብረተሰብ ክፍሎችን ስና የጻናትን ስና በከፍተኛ ራ ውስጥ የቆዩ መሆናቸውን የሚያሳይ ነገር ስላለ መሰረታዊ የሆነ የመድኃኒት የምግብ ችግር እየተፈጠረ ነው። ቁጥሩን እየተናገር ነው። እንደዞን እንደዞን ስልሳ አንድ ሺ ተፈናቀያለ ያለ ቆላ ማለት ከዛ ውጭ ግን የዞኑ ኮሚኒኬሽን ያነሳው ነገር ትክክል አይደለም። እኛ እንደ ዞን ስልሳ አንድ ሺህ ተፈናቃ ያለ ለእሱ ድጋፍ እያደረግን ድጋፍ በሚሰጥበት ሰዓት ላይ ቁጥሩ ሰፊ ከመሆኑ ጋር ተያይዞ ቶሎ ተደራሽ አለመሆን እናም ችግር ካልሆነ በስተቀር የሁለት ሺ የሚባለውን ቁጥረኛ ያውቀው ኮሚሽነር ዘላለም አክለውም በዞኑ በተፈናቃዮቹ ያለው የመጠለያ ችግር መኖሩ ናም ነው። በሰቆጣ ከተማ ትልልቅ መጠለያ ጣቢያ እየተገነባ መሆኑን ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ባህርዳር። ከሰሞኑ ከምስራቅ ሸዋ ቡልቡላ ዞን ከተከሰተው የቦምብ አደጋ ጋር በተያያዘ ሶስት ሰዎች ተጠርጥረው ታሰሩ። የምስራቅ ሸዋ ዞን ቡልቡላ ከተማ ባለፈው ቅዳሜ መጋቢት 10 2014 ዓ ም በኦሮሚያ ክልላዊ መንግስት የአካባቢ ሚሊሻ አባላት የምረቃት ፕሮግራም ላይ በተከሰተው ቦምብ ፍንዳታ አደጋን ተከትሎ ሶስት ተጠርጣሪዎችን በቁጥጥር ስር መዋላቸውን የአካባቢው አስተዳደር አስታውቋል። አቶ መሐመድ በሪሶ የአዳሚ ጅዶ ኮምቦልቻ ወረዳ አስተዳዳሪ በቅዳሜው ጥቃት የ12 ዓመት ታዳጊን ጨምሮ የአራት ሰዎች ህይወት ማለፉንና በርካቶች መቁሰላቸውን ተናግረዋል። ገልሞ ዳዊት ተጨማሪ ያለው። የምስራቅ ሸዋ ዞን አዳሚ ጅዶ ኮምቦልቻ ወረዳ አስተዳዳሪ አቶ መሐመድ በሪሶ ባለፈው ቅዳሜ በቡልቡላ ከተማ የተከሰተውን ቦምብ ጥቃትን ተከትሎ ተወስደዋል ስለተባለው እርምጃ ሲያብራሩ የሚከተለውን ብለዋል። ከናማ ኮሌ ችግሩ ከተከሰተ በኋላ ሁለት ኮሚቴ አዋቅረን ነው ምርመራ እያካሄድን ያለ ነው። በእስካሁኑም ሶስት ተጠርጣሪዎችን በቁጥጥር ስር አውለናል። ሌሎች እያፈላለግ ናቸው ያሉ ተጠርጣሪዎችም አሉ። ለጥቃቱ ተጠያቂ የሚሆን አካል ስላልተለየ ያንንም በማስረጃ ለማስደገፍ የማጣራት ስራ እየተሰራ ነው። ይህን ጉዳት ያደረሰው አካል የጥፋት ኃይል ነው። ቦምቡ በህዝብ ላይ ነው የተወረወረው። በቦታው ህጻናት፣ ሴቶችና የሚሊሻ አባላት ነበሩ። የደረሰው ጉዳት ከባድ ነው። በጥቃቱ የአካል ጉዳት የደረሰባቸው ሕክምና እንዲያገኙ በቋቋምነው ኮሚቴ በኩል ጥረት እያደረግን ነው። ከጥቃቱም በኋላ የቡልቡላ ከተማ ሰላማዊ መሆኗን ገልጸው የጸጥታ ኃይሎችም ክትትል እያደረጉ መሆናቸውን ነው ያብራሩት። ባለፈው ቅዳሜ ነበር በቡልቡላ ከተማ ለ20 ቀናት የሚሊሻ ስልጠና ወስደው ሲመረቁ በነበሩ 200 በላይ መንግስት ሚሊሻዎች ላይ እኩለቀን አካባቢ የእጅ ቦምብ መወርወሩ የተነገረው። ዶክተር ገቦ ትቤት ሰው ፍንዳታው ሲከሰት ቤተሰባቸውን ለመጠየቅ በቡልቡላ ከተማ ነበሩ። ለስራ ጉዳይ ነበር ወደ ቦታው የሄድኩት። የሥራ ጉዳይን ጨርሼ ቤተሰብ ለመጠየቅ ወደ ከተማው ስንመለስ ይህ ክስተት ገጠመኝ። የነበረው ሁኔታ ከቀኑ ሰባት ሰዓት ተኩል አካባቢ በሚሊሻና ጸጥታ ሰዎች ላይ ቦምብ መወርወሩን ሰማን። በጥቃቱ የተጎዱት ሰዎች በርካታ ስለነበሩ የነበረውን ሁኔታ ለማጣራት በጣም አስቸጋሪ ነበር። ስለዚህ በመጀመሪያ ያደረግነው የተጎዱትን ወደ ሆስፒታል ማድረስ ነበር። ቦምቡ የተወረወረው የሚሊሻዎቹ ምርቃት አልቆ የመዝናኛ ጊዜ ላይ ነበር። በዚህ ጥቃት ብዙ ሰዎች ከመጎዳታቸው በስተቀር ድርጊቱ በማን እንደተፈጸመ የምናውቀው ነገር የለም። ዶክተር ገበው በመርሃ ግብሩ ላይ የአካባቢው ነዋሪዎች እንደነበሩ ገልጸው ከተጎጂዎች ሕጻናትና ሴቶች እንደነበሩ ማየታቸውንም ተናግረዋል። የአዳሚጅዶ ኮምቦልቻ ወረዳ አስተዳዳሪ አቶ መሀመድ በሪሶም በጥቃቱ አራት ሰዎች ሲሞቱ ከሰላሳ በላይ ሰዎች ላይ ቀላልና ከባድ ጉዳት መድረሱንም አክለው ተናግረዋል። በፍንዳታው በሰዎች ላይ ከባድና ቀላል ጉዳት ደርሷል። አራት ሰዎች ሞተዋል። የአንዱ ህይወት በቦታው ሲያልፍ፣ ሌሎች ሶስት ሰዎች ደግሞ ሐኪም ቤት ከደረሱ በኋላ ነው የሞቱት። ከእነዚህም ሶስቱ ተመራቂ የነበሩ ሚሊሻዎች አንዱ ደግሞ እድሜው ወደ 12 ገደማ የሚሆን ህጻን ነው። ሌሎች 35 የሚሆኑ ሰዎች ደግሞ የመቁሰል አደጋ የደረሰባቸው ናቸው። አቶ መሐመድ መሰል ጥቃት በቡልቡላ ከተማ ተከስቶ እንደማያቅ ጠቅሰው ከጥቃቱ ከተረፉት 35 ሰዎች 29ኙ ቀላል ሕክምና አግኝተው ወዲያው ከሐኪም ቤት መውጣታቸውን ከተቀሩ ሶስቱ በባቶ ሆስፒታል፣ ሌሎች ከፍተኛ ጉዳት የደረሰባቸው ሶስት ሰዎች ደግሞ ወደ ሀዋሳ ከተማ ለሕክምና መላካቸውንም አብራርተዋል። በምስራቅ ሸዋ ዞን መሰል ጥቃት ሲከሰት በሳምንት ውስጥ የሁለተኛ ሲሆን ባለፈው ሐሙስ መጋቢት 8 214 ዓም ም ጣለ ወረዳ መታራ ከተማ በደረሰው ተኩስ የ9 ሰዎች ህይወት ማለፉ የፈትንጣለ ወረዳ የመንግሥት ኮሚኒኬሽን ጽሕፈት ቤት አስታውቀዋል። የወረዳው ኮሚኒኬሽንስ ቢሮ ባልደረባ አቶ ዘውዴ ባኔ የመንግሥት የፀጥታ ኃይሎች የጥቃቱ አድራሾችን በማደል ላይ መሆናቸውን ለቪዮ ገልጸዋል። ለአሜሪካ ድምፅ ገልሙዳዊት ከአዳማ ከአሜሪካ ድምጽ የሚተላለፍላችሁ የአማራኛ ክፍል መሰናዶ እስከ ምሽቱ አራት ሰዓት ድረስ የሚቆይ ይሆናል። አሁን ደግሞ የምናመራው ወደ ምዕራብ አፍሪካ ነው። እስላማዊ ታጣቂዎች በአፍሪካ የሳህል አካባቢዎች እያደረሱት ያለው ጥቃት የምዕራብ አፍሪካን የባህር ዳርቻ ወደሚያዋስኑት ግዛቶች እያደረጉት ያለው መስፋፋት በመንግስታት ችላ ሊባል አይገባም ሲሉ የፖለቲካ ተንታኞች አስጠነቀቁ። ዓለም በሙሉ ትኩረቱን ሩሲያ በዩክሬን ላይ በከፈተችው ወረራ ባደረገበት በዚህ ሰዓት ላይም መዘናጋት እንዳይፈጠርም ተንታኞቹ ጠይቀዋል። ሄነሪ ዊልኪንስ ከአቡጃ አይቮሪ ኮስት ያደረሰንን ዘገባ አሉላ ከበደ እንደሚከተለው ያሰማናል። ከአይቮሪ ኮስት ዋና ከተማ አቢጃን መሃል በረዥሙ በተዘረጋው የእብሪ ሐይቅ አቅራቢያ የአይቮሪያውያንና የፈረንሳይ ጦር ኃይሎች በአካባቢው እያደር እያየለ የመጣውን የወታደራዊ ጥቃት ስጋት ለመጋፈጥ በዝግጅት ላይ ናቸው። ከዓለም አቀፉ እስላማዊ ጽንፈኛ ቡድኖች አይሲስ እና ከአልቃይዳ ጋር ቁርኝት ያላቸው የተለያዩ የሽብር ቡድኖች እንደ አውሮፓውያን የዘመን አቆጣጠር ከ2020 ዓ ም አንስቶ በአይቮሪያውያን ኃይሎች ላይ ጥቃት ሲፈጽሙ መቆየታቸው ይታወቃል። አንድ ስማቸውን መግለጥ ያልመረጡ የአይቮሪ ኮስት ኮማንዶ የተባለው የጥቃት አደጋ እውን መሆኑን አመልክተው በማናቸውም መንገድ ግን ለመጋፈጥ መዘጋጀታቸውን ተናግረዋል ፎስ ኦን ቴሮሪዝም ባይቦሪ ኮስት እኛ በሽብርተኝነት ላይ ልዩ ትኩረት አድርገናል። ምክንያቱም በሰሜኑ የሀገራችን ክፍል የአሸባሪዎችን ጥቃት እየተጋፈጥን በመሆናችን ነው። በመሆኑም በባህር በአየርና፣ በምድር በሁሉም መንገዶች ነው የምንለው። ለዚህም ነው አሁን እዚህ የምንገኘው። የደህንነት ጉዳዮች አዋቂዎች እንደሚሉት አሸባሪዎች የደቀኑት አደጋ በምዕራባዊ ሳህል ለአስር ዓመታት የዘለቀው ጥቃት ቀጣይ ምዕራፍ ወደሆኑት እንደ እንደ አይቮሪ ኮስት፣ ጋና፣ ቤኒን እና ቶጎ ወደ መሳሰሉት ከባህሩ ወደሚዋሰኑት ሰሜናዊ የአፍሪካ ሀገሮች በመስፋፋት ላይ ነው። የቡርኪና ፋሶ፣ ማሊና ኒጀር አብዛኞቹ ክፍሎችም በየዕለቱ በወታደራዊ ኢላማዎችና በሰላማዊ ሰዎች ላይ እኩል የተነጣጠሩ ጥቃቶች እየደረሱባቸው ነው። እንደ አውሮፓውያን የዘመን አቆጣጠር ከ 2020 ዓ ም አንስቶ ብቻ ወታደራዊ ግጭቶችንና የደረሱ ጥቃቶችን መረጃ እንደሚያጠናክረው ፕሮጀክት ገለጣ አይቮሪ ኮስት ውስጥ ውጊያዎችንና የመንገድ ዳር ቦምብ ጥቃቶችን ጨምሮ ለ17 ጊዜያት ያህል ከአልቃይዳ ጋር ቁርኝት ባላቸው አሸባሪ ቡድኖች አማካኝነት ጥቃቶች ተፈጽመዋል። ለእነኚህም ጥቃቶች ምላሽ ለመስጠት አይቮሪ ኮስት በርካታ ወታደሮችን ወደ ሰሜናዊው የአገሪቱ ክፍል ልካለች። የሽብር ቡድኖቹ ከአካባቢው ነዋሪዎች ውስጥ የተመሳጠሯቸው ይኖሩ እንደው በሚል የተጠየቁት በዚያች አገር የሚገኘው የፈረንሳይ ጦር አዛዥ ለአሜሪካ ድምፅ በሰጡት ምላሽ ለጊዜው የአካባቢው ሕዝብ ከጂሃዲስቶች ቡድን ጋር አይተባበርም ብለን እናስባለን። ምክንያቱም የአይቮሪ ኮስት ጦር ኃይሎች የሚቃጡትን ጥቃቶች በብቃት እየመከቱ በመሆናቸው ነው። ሆኖም አሳሳቢነቱ ግን ተጨባጭ ነው። ከቡርኪና ፋሶ ተነስቶ ወደ ሌሎች የአካባቢው ሀገሮች እየተስፋፋ የመጣው ይህ የሽብር ጥቃት የደቀነውን ስጋት መከላከል ይቻላል በሚል ለተነሳውም ጥያቄ ሲመልሱ ይህን ነበር ያሉት። ኮሎኔሉ መከላከል የሚቻል ነው ብለን እናስባለን። ስጋት የደቀነውን ሁኔታ ደቡቡ አካባቢ እንዳያመራ ግን መከላከል አይቻለንም። በውጊያው ግን ያለ ጥርጥር ስኬታማ መሆን እንችላለን። ዋሽንግተን ባለፈው ወር በአይቮሪኮስት ለመጀመሪያ ጊዜ በክልላዊ ኃይሎች በኔቶና በዩናይት ስቴትስ በራሷ ኃይሎች መካከል የሚደረጉ ትብብሮችን ለማሳደግ የተወጠነ እንቅስቃሴ ያካሄዳለች። በአይቮሪ ኮስት የዩናይት ስቴትስ አምባሳደር ሪቻርድ ኬቤል በሰጡት አስተያየት በአሸባሪ ቡድኖቹ ላይ ያልተቋረጠ ጫና የማድረግን አስፈላጊነት አጽንኦት ሰጥተው ተናግረዋል La menace est réelle et le gouvernement ivoirien en est conscient et nous aussi nous en sommes conscients. እንደሚመስለኝ የስጋቱ አይነት ወይንም ተፈጥሮ ራሱ የደቀነውን አደጋ ሙሉ በሙሉ ለማስወገድ እንዳይቻል ያደርገዋል ብዬ አስባለሁ። በእውነቱ ሊያደርስ የሚችለውን አደጋ መጠን ማሳነስ ወደሚያስችል ደረጃ በእጅጉ ዝቅ ማድረግ ይቻላል። ለዚህም ስኬት ቁልፉ የህዝቡ ድጋፍ ነው ብዬ አምናለሁ። እንደ አካባቢው ጉዳይ አዋቂዎችም ገለጣ ወታደራዊ ምላሽ ብቻውን በቂ አይሆንም። ያደ ፕሮብሌም እነዚህ ግልጽ የሆኑ ማህበራዊ ችግሮች ያሉባቸው በደንብ ያለሙ ያልበለጸጉ አካባቢዎች ናቸው። በቂ ትምህርት ቤቶች፣ የውሃ አቅርቦት፣ በቂ ኤሌክትሪክ አገልግሎት እንዲሁም ለወጣቶች በቂ የሥራ ዕድል የለም። በመሆኑም አሸባሪዎች የእነኚህን የማኅበራዊ ሁኔታዎች መጓደል በመጠቀም ወጣቶችን ለዓላማቸው ይመለምሏቸዋል። በአይቮሪኮስ ለሚንቀሳቀሱት አሸባሪ ቡድኖች የሚሉት ነገር እንዳለ የተጠየቁት አይቮሪያዊው ወታደራዊ መኮንን ደግሞ ይህን መልስ ሰጥተዋል። ለእነርሱ የሚሆን የተለየ መልእክት የለኝም። ነገር ግን ተዘጋጅቼላችኋለሁ። ወታደራዊ ዝግጅቱን ለማሳደግ የተያዘውም ጥረት ተጠናክሮ ቀጥለዋል። ከሩሲያ ወረራ በፊት በዩክሬን ይኖሩ የነበሩ አፍሪካውያን ስደተኞች በሀገሪቱ ውስጥ ጦርነት መከሰቱን ተከትሎ ደህንነቱ የተጠበቀና ሰላማዊ ወደሆነ ሀገር ለመሻገር ሲሉ ወደ ፖላንድና ሌሎች ጎረቤት ሀገራትም ሸሽተዋል። የቪኦኤ ዘጋቢ ሜሪ ማግዌ በፖላንድ ካገኘቻቸው ሁለት የአፍሪካውያን የሕክምና ተማሪዎች ጋር ቆይታ አድርጋለች። ሀብታሙ ስዩም እንደሚከተለው ያቀርብልናል ከዩክሬን ጦርነት ሸሽተው ፖላንድ ከደረሱ የውጭ ሀገራት ስደተኞች መካከል ከአፍሪካ ሀገራት የመጡ ይገኙበታል። በኪየቭ የሕክምና ዩኒቨርሲቲ የሁለተኛ ዓመት ተማሪ የነበረችው ታንዛኒያዊቷ አንጀላ አሌክስ አንዷ ናት። ወደ ፖላንድ በምታቀናበት ሰዓት መንገድ ላይ ከናይጄሪያዊቷ የታራስ ሸፍሴንጎ ብሔራዊ ዩኒቨርሲቲ ተማሪ ጋር ተገናኝታለች። መንገዳቸው ፈታኝ ነበረ። ከዩክሬን ጦርነት በፊት የነበረውን ሕይወቷን አንጀላ እንዴት አስታውሳለች? በሀገሬ እንዳለሁ ነበር የሚሰማኝ። ከቋንቋና ከሌሎች ተግዳሮቶች በስተቀር ሁሉም ነገር ሰላማዊ ነበር። አንጅላ አንድም ቀን ህይወቷ ተቀያይሮ በፖላንድ በስደተኝነት እኖራለሁ ብላ አስባ አታውቅም። ሩሲያ ዩክሬንን ከወረረች በኋላ ሁኔታው ስላሳሰባት ሀገር መልቀቅ እንዳለባት ተረዳች። ለመጀመሪያ ጊዜ የቦምብ ፍንዳታ ድምፅ ስሰማ ከሌሊቱ አስር ሰዓት ነበር። ለመጀመሪያ ጊዜ ፍንዳታውን የሚሰማ ሰው እየተፈጠረ ያለውን ነገር ለማመንም ይቸግረዋል ሰዎች በደስታ ስሜት ውስጥ ሆነው የተኮሱት ርችት ነገር ነበር የመሰለኝ ቀናቶቹ ሲከታተሉ ግን በተለያዩ ቦታዎች ጭስ ማየት ጀመርን የመጓጓዣ አውታሮችም ተዘጉ ይሄ አስጨናቂ ነበር ናይጄሪያዊቷ ጉድነስ ኢፍምቡየም ሩሲያ ዩክሬንን መውረሯን እንደሰማች ነበረ ኪቭን መልቀቅ እንዳለባት የወሰነችው። ከባድ የሆነ የፍንዳታ ድምፅ የሰማንበትና የተኛንበት አልጋ በተወሰነ ደረጃ የሚናጥበት ጊዜ ነበር። አንድ ቀን ግን ስነሳ ከሩቅ የሚተለተል ጭስ አየው። በዚያ ጊዜ ነበር ጦርነቱ እየተቃረበ መሆኑን የተረዳሁት። ያለመታደል ሆኖ አውሮፕላን ማረፊያዎቹ ዝግ ነበሩ። የሆነ ጊዜ ላይ ግን በቃ መሄድ አለብኝ አልኩኝ። እጅግ የሚያስፈልጉ ነገሮችን ብቻም ሸከፍኩ። ሀገር መልቀቅ ነበረብኝ፣ ያንኑ ነው ያደረግኩት። ሁለቱ ሴቶች ፖላንድ ሴዴትስ ከተማ ከደረሱ በኋላ ሕይወታቸው በእጅጉ ተቀይሯል። በአሁኑ ሰዓት ከፖላንዳውያን ባልና ሚስት ጋር ተጠግተው ይኖራሉ። ጉድነስ በዩክሬን ፖላንድ ድንበር ያየችውንና ያስጠጓቸውን ሰዎች ያገኘችበትን ሁኔታ ታስታውሳለች። ድንበሩ ላይ እንደ ደረስኩ ለኤምባሲያችን ደወልኩ። ከእነሱ ግን ምንም አይነት እርዳታ ላገኝ አልቻልኩም። ከዚያ በኋላ አንዲት ሰው ከአንዲት ሴት ጋር አስተዋወቀኝ። በዚህች ሴት በኩል ነው እነዚህን በጎ ሰው ያገኘናቸው። አንጀላና ጉድነስ አዲስ ሕይወት ጀምረዋል። ይሁንና በቅርብ ጊዜ ወደ ዩክሬን እንመለሳለን የሚል ተስፋ የላቸውም። ትምህርታቸውን በኢንተርኔት ላይ ቀጥለዋል። ወደ ሌሎች የአውሮፓ ሀገራት ዩኒቨርሲቲዎች ተሸጋግረው ትምህርታቸውን የመቀጠላቸው ነገር እርግጥ ካልሆነ በቀር ወደ አፍሪካ የመመለስ እቅድ እንደሌላቸው ተናግረዋል። እያዳመጣችሁ ያላችሁት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የአማርኛ መሰናዶ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም ደግሞ በኢትዮ ሳት ቻነል ላይ በ57 ዲግሪ ዌስት መሰናዶቻችንን መከታተል ትችላላችሁ። እንዲሁም ደግሞ የሬዲዮ በቴሌቪዥን መሰናዶቻችንን በቪኤ አምሃሪክ የፌስቡክ ገጽና አምሃሪክ ዶት ቪኦኤ ኒውስ ዶት ኮም የድረ ገጽ ላይ ልታገኛቸው ትችላላችሁ። ከኛ ጋር ሆኖ Thank you.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 በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ ዝግጅቶቻችን ይቀጥላሉ። ወደ ሁለተኛው ዙር የመጀመሪያው ቅንብር እንውሰዳችሁ። እንደ አውሮፓውያኑ የቀን አቆጣጠር በየዓመቱ መጋቢት 22 ቀን የዓለም የውሃ ቀን ወይም ደግሞ ወርልድ ወተር ዴይ ይከበራል። የዘንድሮው ዛሬ እየተከበረ ያለው የዓለም የውሃ ቀን ትኩረት የዓለም ሕዝብ የሚበዛውን ውሃ የሚያገኝበት የከርሰ ምድር ውሃ መሆኑን የተባበሩት መንግስታት ድርጅት አስታውቋል። የዩኒሴፍ ኢትዮጵያ ዕለቱን ምክንያት በማድረግ ያወጣውን መግለጫና የአፍሪካን የከርሰ ምድር ውሃ ይዞታ በሚመለከት የተጠናቀረውን ዘገባ ቆንጅት ታዬ እንደሚከተለው ታቀርብልናለች። የዓለም የውሃ ቀን ወርልድ ዋተር ዴይ በየአመቱ ሲከበር ዘንድሮ 22ኛ ዓመቱ ነው። ዕለቱ በዓለም ዙሪያ የንጹህ ውሃ አቅርቦት ተደራሽነት ስለሌላቸው 2.2 ቢሊዮን ሰዎች ስለ ችግራቸው ግንዛቤ እንዲያድግ የታለመ ነው። ላሉት የንጹሕ ውሃ ነክ ቀውሶች መፍትሄ መፈለግንም ትኩረቱ ያደረገ መሆኑን የተባበሩት መንግስታት ድርጅት ይናገራል። በኢትዮጵያ የመንግስታቱ ድርጅት የህፃናት መርጃው ዩኒሴፍ ባወጣው መግለጫ የኢትዮጵያ ህጻናት እና ቤተሰቦቻቸው ባሉበት የውሃ አቅርቦት እና የንጽህና አገልግሎት እንዲያገኙ ከአጋሮቹ ጋር ሆኖ ያለመታከት እየሰራ መሆኑን ገልጿል። ይሁን እንጂ በዚህ ረገድ ግዙፍ ፈተናዎች ያሉ መሆኑን የሚገልጸው ዩኒሴፍ ሲያብራራ 89 ሚሊዮን ኢትዮጵያውያን ማለትም ከጠቅላላው የሀገሪቱ ሕዝብ ከሶስት አራተኛ የሚበልጡት ንጹህ ውሃ እንደማያገኙና ዘጠና ከመቶ የሀገሪቱ ህጻናት መሰረታዊ የንጽህና አገልግሎት ተደራሽ እንዳልሆኑ አውስቷል። በተለይ በድርቅ ሁኔታ ውስጥ ላሉ ልጆች ችግሩ ይበልጥ እየከበደ መሆኑን ነው ያመለከተው። ለቤተሰብና ለእንስሳት ውሃ ፍለጋ ርቀው መሄድ ስለሚገደዱ ልጆች ትምህርታቸውን ያቋርጣሉ። ከትምህርት ገበታ ሲርቁ ደግሞ ለብዝበዛና ለሌሎችም አደገኛ ሁኔታዎች ይጋለጣሉ ብሏል። ዩኒሴፍና አጋሮቹ ባለፈው ዓመት በለጋሾች ድጋፍ ለሁለት ሚሊዮን ሰዎች መሰረታዊ የውሃ አቅርቦትና አገልግሎትን ለማስገኘት እንደቻለ ገልጾ ለአምስት ሚሊዮን ዜጎች ደግሞ አስቸኳይ የውሃና የንጽህና አገልግሎት ማቅረብ እንደቻለ አመልክቷል ከዚህም ሌላ ለተጨማሪ ዘጠኝ መቶ ሺህ ሰዎች በሰብአዊ ረዴትና በልማት እንቅስቃሴዎች መሰረታዊ የንጽህና አገልግሎት ለማዳረስ ችለናል ብሏል ዩኒሴፍ ይህ በዚህ እንዳለ የብሪታንያ የስነ ምድር ወይም ጂኦሎጂ ጥናት የተባለ ተቋም እና ዋተር ኤድ በጋራ ባካሄዱት አዲስ ጥናት በአፍሪካ አህጉር ቢያንስ ለአምስት ዓመታት ለሚዘልቅ የድርቅ ወቅት በአንዳንድ አካባቢዎች እንዲያውም እስከ 50 ዓመት ለሚዘልቅ ጊዜ የሚበቃ የከርሰ ምድር ውሃ እንዳለ አመልክቷል። ሴኔጋር ዳካር በተካሄደው የዓለም የውሃ ጉባኤ ላይ የቀረበውን ሪፖርት ሁለቱ ተቋማት በጋራ ለአስር ዓመታት ባካሄዱት ጥናት ላይ የተመረኮዘ ሲሆን አፍሪካ ውስጥ ለመላው የአህጉሪቱ ህዝብ የሚበቃ ውሃ በከርሰ ምድሯ እንዳለ ያወሳል። የብሪታንያው ቢጂኤስ ዋናው ተመራማሪ አለን መክዶናልድ ድርቅ በመታቸው አካባቢዎችም ጭምር የከርሰ ምድር ውሃ ሊኖር እንደሚችል ሲያስረዱ እንዲህ ብለዋል። አፍሪካ በከርሰ ምድሯ ውስጥ የያዘችው የውሃ ሀብት በወንዞቿና በሐይቆቿ ካለው ምናልባት ሀያ ጊዜ እንደሚበልጥ ስታስቡት በጣም ይገርማል። መሬት ውስጥ የተደበቀና በአይን የማይታይ ስለሆነ አናስበውም። የኬንያ ቱርካና አካባቢ ከአፍሪካ በድርቅ እጅግ ከተጎዱ አካባቢዎች አንዱ መሆኑን የረሃብ ቅድመ ማስጠንቀቂያ ሥርዓት የተሰኘው ድርጅት ይናገራል። የቱርካና የውሃ ሚኒስትር ቪንሰንት ፓለር ሁኔታው እጅግ አስከፊ መሆኑን አመልክተዋል። የውሃው ምንጭ እየደረቀ ነው። ምክንያቱም ከውሃው በላይ ያለው የአፈሩ ደለል ወርዷል። የቀንድ ከብቶቹ ከስተዋል። መሬቱን የሸፈነው እጽዋትም ደስ አይልም፣ እየደረቀ ነው። ታዲያ ድርቅ በጎዳው በቱርካናም ጭምር ውሃ ፍለጋ ከሚኳትኑት ግመሎች እግር ስር ውሃ እንደሚገኝ ነው ጥናቱ የሚያመለክተው። እንደ አውሮፓውያን አቆጣጠር በ2013 የወጣ አንድ ሪፖርት እንዳመለከተው ቱርካና መላ ኬንያን ለሰባ አመታት የሚያጠጣ ውሃ በከርሰ ምድሯ ይዛለች። የዋተር ኤድ ከፍተኛ የፖሊሲ ተንታኝ ቨርጂኒያ ኒውተን ሉዊስ ማህበረሰቦች የሚጠቀሙበትን ውሃ ለማውጣት መዋለ ነዋይ ማፍሰስ ይጠይቃል ብለዋል። ካርታ አንስተን መከታተል አለብን። ለዚህ ደግሞ መዋለ ነዋይ መመደብ እና የሚያስፈልገውን መሳሪያ ማቅረብ ያስፈልጋል። የሰው ኃይል ማቅረብም ይገባል። የብሪታንያው የጂኦሎጂ ጥናት ድርጅት ዋናው ተመራማሪ አለን መክዶናልድም በአየር ንብረት ለውጥ ሳቢያ ድርቆች እየተከሰቱ ባሉበት በዚህ ወቅት የከርሰ ምድር ውሃን የተመለከተው ሪፖርት መውጣቱ ወቅታዊ መሆኑን ይናገራሉ። ድርቅ ሲደጋገም ሰዎች በተሻለ አስተማማኝ የሆነ የውሃ አቅርቦት የሚያገኙበትን መንገድ ይፈልጋሉ። ከዝናብ ውሃ፣ ከወንዙም ሆነ ከምንጭ ውሃ ይበልጥ የከርሰ ምድር ውሃ ላይ የበለጠ ትኩረት እየተደረገ ያለው በዚህ ምክንያት ይመስለኛል። ቱርካና ክፍለ ሀገሩ አስተዳዳሪም የከርሰ ምድር ውሃ ጥናት ትኩረት እንዲሰጠው መደረጉ የውሃ እጥረት ችግሮችን ያባብሳል ከሚለው ስጋታቸው አኳያ እንዳስደሰታቸው ገልጸዋል። የውሃው ችግር መባባሱ ከቀጠለ ሽሚያ መከሰቱ አይቀርም። ይህ ሲሆን ደግሞ አርብቶ አደሩን ወደ አጎራባች አገሮች እንዲሄድ ያደርገዋል። ይህ ደግሞ አንዳንድ ጊዜ የግጭት ምክንያት ይሆናል። ሌላው ለቱርካና ብቻ ሳይሆን ለመላዋ አፍሪካ እፎይታ የሚሰጠው መልካም ዜና ደግሞ የብሪታንያው የሥነ ምድር ጥናት ቢጂኤስ ያደረገው ሌላ ምርምር ነው። ከአህጉሪቱ የከርሰ ምድር ውሃ 80 ከመቶ መጠጣት የሚችል እንደሆነ ጥናቱ ያመለክታል። አሁን ሰዓቱ ሳምንታዊውን የንግድና ምጣኔ ሀብት ዘገባ የምንሰማበት ነው። ባለፈው ሳምንት ዝግጅታችን ጠቅላይ ሚኒስትር አብይ አህመድ የካቲት 15 ቀን 2014 ዓ.ም በወቅታዊ ጉዳዮች ላይ ከሕዝብ ተወካዮች ምክር ቤት ለተነሱላቸው ጥያቄዎች በሰጡት ማብራሪያ ተጨማሪ ሀብትና ተጨማሪ የውጭ ምንዛሬ ማግኘት ስለሚያስፈልገን የውጭ ባንኮችን እናመጣለን በማለት ለረዥም ጊዜ ዝግ ሆኖ የቆየውን ፖሊሲ በመቀየር የኢትዮጵያ የፋይናንስ ሴክተር ለውጭ ባንኮች ክፍት ለማድረግ መታቀዱን ማስታወቃቸውን አስመልክቶ ባለሙያዎችን በማነጋ ገር የመጀመሪያውን ክፍል ዘገባ ማቅረባችን ይታወሳል። የዚህም ፖሊሲ ጠቀሜታና ጉዳቱ ምንድነው? ስንል ሊደረግ ከሚገባው ዝግጅትና ጥንቃቄ ጋር አያይዘን በኢትዮጵያ ብሔራዊ ባንክ የኢትዮጵያ የማክሮ ኢኮኖሚስት ባለሙያ የሆኑትን ዶክተር እዮብ ተስፋዬና በዓለም ባንክ የረዥም ጊዜ አገልግሎት ልምድ ያላቸውን የምጣኔ ሀብት ባለሙያውን ዶክተር አክሎግ ቢራራን አስተያየታቸውን ጠይቀናል። ደረጀ ደስታ ነበር ያነጋገራቸው። መርሃ ግብሩ ባለፈው ሳምንት ካቆመበት ይጀምራል። ሌላው ነሳው የትርፍ ነው። ዋናው አላማቸው ከውጭ የሚመጡ ባንኮች እና የያዙትን ትርፍ ደግሞ ያው ይዘው ነው የሚወጡት አገር ውስጥ። ቅድም እርስዎ እንዳሉት ስራም ካልፈጠሩ ብድርም የሚሰጡም ቢሆን እንኳ ያው ለውጭ ላሉት ሰዎች ነው። ለውጭ ኢንቨስተሮች የሚሰጡ ከሆነ የውጭም ድርጅቶች ነው ትርፉን የሚሰሩት ባንኮቹም ከውጭ ድርጅቶች የሰሩትን ትርፍ ይዘው ስለሚወጡ አገሪቷ ታገኘው የምትችለው ነገር ላይኖር ይችላል የሚል ስጋት አለ። እዚህ ላይስ ምንድን ነው አስተያየቱ? ጠቀሜታ እኔ የማስቀብለው የውጭ ባንኮች መኖር ውጭን ኢንቨስትመንትን አትራክት ለማድረግ ትልቅ ጠቀሜታ አለው። ለዛ ነው ብዙ ጊዜ ነው የውጭ ባንኮች እንዲገቡ የሚፈልጉ። ሁለተኛ ኤምፋሳይዝ ለማድረግ ፈልገው በሚገባ በዝርዝር ከውጭ ባንኮች መግባት አንጻር ይህምን የውጭ ባንኮች እንዲገቡ የሚፈቅድ ሀገር ምን አገኝ ያለው ብሎ በደንብ ማሰብ ይበቃል። ሶስተኛ፣ የስ ለስርፍ ነው የሚመጡት። ክፋቸውን ሪፓትሪት የሚያደርጉት በፎሬን ኤክስቼንጅ ነው። ስለዚህ በቂ የፎሬን ኤክስቼንጅ ሊኖር ይገባል። ግን ኢኮኖሚ እንቅስቃሴ አሁን ባለው ሁኔታ ተለውጦ መሻሻል ከሆነ ይሄ የውጭ ባንኮችንም የውጭ ኢንቨስተሮችንም ስትራቴጂካሊ ስትራቴጂክ ሀገር አድርጎ ይቆጥሩታል። ስለዚህ የውጭ ኢንቨስትመንትን በዛው መጠን ኢንከረጅድ ስለሚሆን ከዚህ ጋር ተያይዞ ቦር የውጭ ኢንቨስትመንትን የሀገር ውስጥ ኢንቨስትመንትን ለማበረታታት ህጎችን መቀየር ነው፣ መሻሻል ያለባቸውን ነገሮች ማሻሻል ያስፈልጋል። አዘርዋይስ አንዳንድ አፍሪካ ሀገሮች የውጭ ባንኮች ይገባሉ፣ ግን ሀገሩ ብዙም የማይሰሱበት ሁኔታ እንዳይፈጠር ማሰብ ያስፈልጋል። ከዚህ በፊት እርስዎ በተደጋጋሚ የሚያነሱት ነገር አለ፣ አገር ውስጥ ያሉትንም ባንኮች አስመልክቶ ማለት ነው። በተለይ የብሔራዊ ባንኩን የቁጥጥር የነጻነት ነገሮች ያነሱ ነበረ። እሱ ሁኔታ በተሟላበት ሁኔታ ነው ይሄ የሚመጣው፣ ወይስ የባንኮችን የመቆጣጠር አቅም ማሳደግ? ምክንያቱም እነዚህ እርስዎም እንዳሏቸው የራሳቸውን አላማ በተለይ ትርፍ የማግኘት ዓላማ ይዘው ነው የሚመጡት እና ከዚህ አንጻርስ ምን አስተያየት አሉ? መጀመሪያ የውጭ ባንኮች ሲገቡ የሴንትራል ባንኩ የሱፐርቫይዘር ኦቶሪቲ የመቆጣጠር አቅም መጠናከር ይገባዋል። አይ ገስ የሴንትራል ባንኩ አሁን ሬጊሌሽኖችን ስታይ ወደ ኢንተርናሽናል ስታንዳርድ የመጠጋት አዝማሚ አለን ያው እንደ በጣም ሀይል ደቨሎፕ እንደሆኑ ሀገሮችም ባይሆን ቁጥጥር ህጎቹ ኢንተርናሽናል ስታንዳርድ ግን የማሟላት ሁኔታ አለ። ግን ህጉ ብቻ ሳይሆን ይንም ህግ የመደርጎም የማስፈጸም ካፓሲቲ ያስፈልጋል። ለሴንትራል ባንኩ አሁን ካለው ካፓሲቲ በተጨማሪ አቅሙን አጠናከርና ማደራጀት አለበት። ምክንያቱም የውጭ ባንኮች እራሳቸው የሚመሩበት ማስኳር የሚያደርጉ ሲቃለ ባንኮች ባሉበት ሁኔታ ተያይዞ የሚፈጥሩ፣ ምክንያቱም ከትራንዛክሽን ጋር ኢንተርናሽናል ትራንዛክሽን ጋር ተያይዞ ስለሆነ፣ በተለይ ደግሞ ፎሬን ትሬድ አካባቢ ላይ ኮንሰንትሬት አድርገው ስለሚሰሩት እንደ አዘር ሳይድ ደግሞ ባንኮች ከመጡበት ሀገር ኢኮኖሚ አንጻር ኔጋቲቭ የሆነ ፐርፎርማንስ ሲኖር እነሱም ማፌክት ያደርጋል። የውጭ ባንኮች ደግሞ ይህ ነው በአንድ ጊዜ ደግሞ በፈለጉት ጊዜ ጠቅሎ የመውጣት እንዴታም ሊኖር ስለሚችል ከዚህ አንጻር ይህ ነው። የባንኪንግ ስራ ሪስክ ስለሆነ ሪስክ ማኔጅ ማድረግ ስለሆነ የሪስክ ቤዝድ ሱፐርቪዥን ቁጥጥር ነው የሴንትራል ባንኩ ልከተል ሊከተለው ስለዚህ፣ ያንን ካፓሲቲ ማጠናከር በዚክ ሪኳር የውጭ ባንኮች ሊያተኩሩ የሚችሉት ከውጭ ወደ ሀገር ውስጥ ለሚመጡ ባለሀብቶች ከዚያ ቀጥሎ አገር ውስጥ በባንክ ስርዓት ለታቀፉት ሰዎች ብቻ ሊሆን ይችላል የሚል ስጋት አለ። ከዚህ አንጻር ባለሙያዎች ምን ይላሉ? ለሌላው እንግዳችን ዶክተር አክሎግ ቢራራ ኢትዮጵያ የገጠር ኢኮኖሚ ያላት በእርሻ ላይ የምትመካ አገር ናት እና ማይክሮፋይናንስ ባንግላዴሽ ያደረገችው በጣም አስደናቂ ግራምሊን ባንክ የተጫወተው ሚና ኢትዮጵያ ውስጥ ማይክሮፋይናንስ አገር አቀፍ በሆነ ደረጃ መስፋፋቱን እጠራጠራለሁ። አምባንክን የሆነው ሶሳይቲ ጥንቃቄ ያስፈልገዋል ለምሳሌ አንድ ገበሬ እንበል ኦሮሚያ ክልል ወይም ጋምቤላ ወይም የፈለገው ክልል ይሁን ያን ገበሬ ምርቱን ለማሳደግ ይፈልጋል እንበል ብብሊካል ከሆነው የእርሻ አሰራር ወደ ዘመናዊነት ሊለውጥ ቢፈልግ ብድር ያስፈልገዋል ለምሳሌ ሰቲቱ መራም ብንወስድ እንደው እንደ ምሳሌ በጣም ብዙ ጥጥ ሊመረትበት ይችላል ብዙ ሰሊጥ ሊመረትበት ይችላል ብዙ ማሽላ ሊመረትበት ይችላል። ሴምቲንግ ስትሩ ጋምቤላ ውስጥ፣ ቤንሻንጉል ወዘተ። ግን ተበዳሪው ሰው ኮላተራል መያዣ ያስፈልገዋል ይባላል። እና መያዣውን ቀላል ለማድረግ በፕሮጀክቱ ላይ ፕሮጀክቱ ጥሩ ከሆነ አይ መያዣህን ቀለል እናደርገዋለን ብሎ ማሰብ ያስፈልጋል። ባንኮቹ ማድረግ ያለባቸው ወይም ደግሞ ማይክሮ ፋይናንስ ማድረግ ያለበት ያንን ክፍተት መሙላት ነው። እነዚህ የውጭ ባንኮች ሲመጡ ኤስታብሊሽድ የሆኑ ኤንቲቲስ አሉ። እነሱ ትርፍ ነው የሚፈልጉት እኮ። አንድ ባንክ ዝም ብሎ መጥቶ ኢትዮጵያ ውስጥ ስራ ብሎ በሚያስብበት ጊዜ በደንብ ካልኩሌት አድርጎ ስሌት አድርጎ ነው አጥንቶ ነው ለማን ነው የማበድረው? ብድሬ ይከስራል አይከስርም? ብሎ ይጠይቃል። ስለዚህ ያ በሚሆንበት ጊዜ ይሄ የውጭ ባንኩ ለዚያ ቅድም ለጠቀስኩት ገበሬ አያበድርም። ትራክ ሬኮርድ የለውም፣ መያዣ የለውም። በጅምር ላይ ነው። ዘመናዊ ለማድረግ እየሞከረ ነው። በሬዎች በብዛት ይገዛል ወይም ደግሞ ትራክተር ይገዛል እንበል። አድማጭ ተመልካቾቻችን ዝግጅቶቻችንን እየፈጸምን ነው። ከመሰናበታችን በፊት ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዩናይትድ ስቴትስ ጉቦ መቀበልን ጨምሮ መጠነ ሰፊ የሙስና አድራጎት በመፈጸም የተወነጀሉትን የቀድሞ የናይሮቢ አገረ ገዢ ማይክ ሳንኮን መግቢያ ቪዛ እንዳያገኙ አግዳለች። የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ባወጡት መግለጫ ሳንኮ ሕግ ተላልፈው ጉቦ የተቀበሉት የመንግስት የስራ ኮንትራቶችን ለጓደኞቻቸው በመስጠታቸው መሆኑን ማውሳታቸውን በመግለጽ የዛሬው እርሳ አንቀጽ ጽሁፉን ጀምረዋል። የፈጸሙት አድራጎት አሉ ቃል አቀባይ ኔድ ፕራይስ። የቀድሞው ባለስልጣን የፈጸሙት ይህ አድራጎት የህግ የበላይነትንና በኬንያ ዲሞክራሲያዊ ተቋማት ላይ ህዝቡ ያለውን አመኔታ የሚሸረሽር ነው። ባለቤታቸው ፕሪምሮስ ኢምቡቡ፣ ሴቶች ልጆቻቸው ሳሞቮ ኢምቡቡ እና ሳልማ ኢምቡቡ እንዲሁም አንድ ትንሽ ልጃቸውም ጭምር በዩናይትድ ስቴትስ ቪዛ እገዳው ተካተዋል። በውጭ ጉዳይ ሚኒስቴር የውጭ ኦፐሬሽንና ተያያዥ መርሃ ግብሮች ምደባ ድንጋጌ መሰረት የተወሰደ ውሳኔ ሳንኮና ቤተሰባቸው ዩናይትድ ስቴትስ እንዳይገቡ የሚከለክል መሆኑን ርዕሰ አንቀጹ አውስቷል። የውጭ ጉዳይ ሚኒስቴር በቅርቡ ኬንያን አስመልክቶ ያወጣው የሰብአዊ መብቶች ሪፖርት እንደሚያመለክተው በሀገሪቱ አሁንም ከባድ የሙሰኝነት ችግር አለ። ያን ብቻ ሳይሆን በማናቸውም የመንግስት አስተዳደር እርከኖች ውስጥ ያሉ የድርጊቱ ፈጻሚዎች በተጠያቂነት እየተያዙ አይደሉም፣ ሲል ርስ አንቀጹ ቀጥሏል። እንደ አውሮፓውያን አቆጣጠር በ2019 ማይክ ሳንኮ በበርካታ የሙስና ወንጀሎች ክስ ከተመሰረተባቸው በኋላ ና በቀጠለው ዓመት ከናይሮቢ አገረገዥነታቸው ገዥነታቸው በከባድ ጥፋትና በስልጣን ያለ አግባብ በመጠቀም ተወንጅለው መነሳታቸው ይታወሳል። ይሁን እንጂ እስካሁን ለፍርድ አልቀረቡም። ርዕስ አንቀጹ ሲቀጥልም ትራንስፓረንሲ ኢንተርናሽናል ኬንያን ሙስናን በሚመለከት ከ180 የዓለም ሀገሮች ውስጥ 128ኛ ላይ አስቀምጧታል ካለ በኋላ፣ ይሁን እንጂ በሙሰኝነት የተከሰሱ ሰዎች የፍርድ ቤት ሂደት አዝጋሚነት ህዝቡን እያስከፋው ነው ብሏል። ፕሬዚደንት ጆ ባይደን ሙስናን መታገል የዩናይትድ ስቴትስ የውጭ ፖሊሲ ዋና አካል አድርገውታል። ይህ ስለምን እንደሆነ ዋይት ሀውስ በግልጽ አስቀምጦታል። ዋይት ሀውስ በመግለጫው ሙስና ህብረተሰቦችን የሚጠናወት ነቀርሳ ማለት ነው። ህዝብ በመንግስት ላይ ያለውን አመኔታ የሚበላ የመንግስትን ዜጎችን የማገልገል አቅም የሚሰልብ በሽታ ነው። በዜጎች መካከል በማህበራዊ በፖለቲካዊና በምጣኔ ሀብት ረገድ የእኩልነት ክፍተትና ክፍፍልን ይበልጡን ያባብሳል። ለንግድ ስራ አመቺ ድባብ እንዳይኖር ያደርጋል። የኢኮኖሚ እድሎችን ይሸረሽራል። ግጭቶችን ያቀጣጥላል። መንግስት በህዝብ እንዳይታመን ያደርጋል። ስልጣናቸውን ለግል ጥቅም ማግኛ የሚያደርጉቱ ከዜጎች የሚሰርቁት ቁሳዊ ሀብቱን ብቻ አይደለም፣ ሰብዓዊ ክብራቸውንና ደህንነታቸውንም ጭምር ነው ሲል ዋይት ሀውስ ሙስናን በሚመለከት በመግለጫው ያተተውን ርዕሰ አንቀጹ ጠቅሷል። ሲቀጥልም የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ እንዳሉት የቀድሞ የናይሮቢ አገረገዢ ገዢ ማይክ ሳንኮና ቤተሰባቸው ላይ የተደነገገው እገዳ ዩናይትድ ስቴትስ ኬንያ ውስጥ ሙስናን በመዋጋትና የህግ የበላይነትን በመደገፍ የዲሞክራሲ ተቋማቷን ለማጠናከር ያላትን ቁርጠኝነት በድጋሚ የሚያረጋግጥ እርምጃ ነው ባለን አቅም ሁሉ በክልሉም ሆነ በዓለም ዙሪያ ሙሰኞች በተጠያቂነት መያዛቸውን ለማረጋገጥ መስራታችንን እንቀጥላለን ያሉትን ጠቅሶ ርዕሰ አንቀጹ ሀተታውን አጠቃልሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጭ ተመልካቾቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገን የማክሰኞ ምሽት መጋቢት 13 2014 ዓ ም መሰናዷችንን እዚህ ላይ ፈጸምን። የደንገረመው ከፕሮዲውሰራችን ብርሃን ኃይሉ እንዲሁም ከምሽቱ ዋና አዘጋጅ ጽዮን ግንቡዳን ጋር አብሬያችሁ ሳስተናግድ ቆይቻለሁ። ሰላም፣ ደህና እደሩ። Di <laughs> biyu